በጣም ሐዘን ተሰምቶኛል። ምክንያቱም ያው ላይ ሚኒስትሩ ከለቀቁ ካለቀቁ እኔ እሾማለሁ እኔ እሾማለሁ በማለት ብዙ ችግር ይፈጠራል ማለት ነው። ሰላማችንን እናጣለን። ስለዚህ በጣም ሐዘን ተሰምቶኛል። ከጅምሩም ስልጣኑ አልነበረውም፣ እስካሁንም ስልጣን አልነበረውም። ስለዚህ እንደውም ለሱ እስካሁን ታስሮ ስለነበረ ሌሎች እስረኞች ሲፈቱ አብሮ የተፈታ ያክል አይነት ስሜት ስማይበግለ እንጅል እስካሁንም ስልጣኑን እሱ አልተጠቀመበትም በሌሎች ስንባስ የተነፍስ የነበር ነው አይን ወይ ግን የእሱ መልከት አንድ ለውጥ ነው። እንግዲህ መልካም ነገር ነው የምንጠብቀው፣ መልካም ነገር ቢሆን ደስ ይለናል። ወደፊት የሚመጣው ከዚህ በላይ የተሻለ ነገር ማለት ነው። አንዳንድ ነገሮች አሉ፣ እንግዲህ በስራ ሁኔታም፣ በወሎ ሁኔታም፣ በአንዳንድ ቦታ ብዙ ነገር አለ ነገር የኑሮ ውድነት አለ፣ ብዙ ነገር አለ። ከድሮ አሁን ማለት ነው ከድሮ አሁን ደግሞ የተሻለ ነገርም አለ። ለምሳሌ ሁሉ ነገር ቀጥሏል። አሁን ደግሞ እንዲስተካከል እንዲ ይስተካከል ነው የምንጠብቀው እኛ እንዲ ይስተካከላል አይስተካከለም፣ የሚስተካከል ሊሆን ይችላል ወይም ደግሞ ላይስተካከልም ይችላል። እኛ እንግዲህ ጥሩ ነገር ነው የምንጠብቀው እንዲስተካከል። እኔ በቃ እኔ የምፈልገው በቃ በእኩልነት መሳችን ተጠብቆ በሃይማኖትም በዘርም በምንም በምንም በቃ እኩልነት መስ ቢኖር ነው የምንጠብቀው መብታችን እንዲጠበቅ ማለት ነው። ግን በቀጣይ ለኢትዮጵያ ለውጥ እንዲያመጣ የሚችለው አንደኛው ይህ የፌዴራል ስርዓቱም እነሱ በሚፈልጉት በዘወግ ማዋቀር ሳይሆን ሳይንሳዊ በሆነ መንገድ አዋቅሮ ህዝቡ በሚያምኑ መንገድ ምናልባት ግን የጂኦግራፊ ቀለክመመት ባህሉ፣ ምኑ ምኑም ምትጠፍ ብቶ በሱ ማይስማማ ከሆነ ግን ብሎ የተፈረንደም እስከ ማድረስ የሚደርስ አሁንም በማይረባ ፕሮፓጋንዳ የተራራቁትን ማህበረሰብ ማቀራረብ የሚችል ከሆነ መጥፎ ባበቲ እስከ መዛንጓ ህልውና ሊኖረው የሚችለው ከዛ ውጭ ግን አሁን ባለው ነባሪ ሁኔታ በማሰርና በመግደል እቀጥላለው የሚል ከሆነ እሱ አዋጭ አይሆንም። ምክንያቱም በዚህ ምድር ላይ ሰውን በመግደል ሰውን በማሳደድ ረጅም ጊዜ ስልጣን የያዘ ሰው አልነበረም፣ ሊኖርም አይችልም። ህዝብ አያልቅም ወንዝ ነው። በየጊዜው ይሞታል፣ ሌላ ይተካል። የበለጠ እንደውም ወኔ እንዲኖረው እል ውስጥ እንዲጋባ ነው የሚያደርገው እና በዚህ ረገድ እንደሁም የኢህአዴግ መሰረታዊ ችግር ያለበትና በአግባቡ የማይረዳ ነው የሚመስለኝ። እኛም አካባቢ እዚህ ላስታ ላሊበላ ቡግናን ጨምሮ አሁን ላይ ውጥረት አለ። ኢህአዴግ ደርግን በገረሰሰበት ሰዓት ከፍተኛ መስዋዕትነት ከፍሏል። እዚህ አካባቢ ያለው ማህበረሰብ ቡግናም ለዚህም በቡግና ውስጥ ላይ ደባ የሚባል የብናደርገው መታሰቢያ ጭምር አለ ማለት በትግስ ጊዜ የተሰዉ ቀዳሚ የማወድን ጭምር እየፈጨ በጭንቅላቱም በአህያውም የተሸከመ የሸኛ ማህበረሰብ አብሮ የታገላቸውን ጭምር አልሆነ። ስለዚህ እዚህ አካባቢ ተወልዶ ያደጉ አማራ በመሆናቸው ብቻ ታስረውብናል። ስለዚህ በአሁኑ ሰዓት ሌሎች እስረኞች ተፈተዋል። እዚህ አካባቢ ያሉ ጄኔራሎች ሊፈቱበት የማይችል ምንም ግራው እንዳይኖርም አሁን የእውነት ስተ ካለ ኢትዮጵያ ውስጥ ለስርዓቱም ተላላቂ የማይሆን የእውነት የህዝብ ድምፅ የሆነ ሰዓት ካለ እነዚህ ሰዎች መፈታት መቻል አለባቸው። ረኛማ በጣም ነው ያዘን። ነው ሀዘኑማ ሀገሪቷ መሪ ማራቷ ምንድን ነው የሚቻለው? እንግዲህ ትክክለኛ ሰላም እስከሚሰፍን መጠበቅ ነበረባቸው ብዬ ነው የማስበው። በፈቃደኝነት ቢሆንም ይሄ ሰዓቱ አይደለም ብዬ ነው የማስበው። ምክንያቱም አሁን ሀገሪቱ ያለችበት ሁኔታ አልተረጋጋም። ብዙ ችግር አለ ሀገራችን ስለዚህ ለዚህ ጊዜ ደግሞ ሌላ የሳቸው የመልቀቂያ ማስገፋት ትንሽ አወዛጋቢ ሊሆን ይችላል ለህዝቡም ለነሱም ጊዜ ነው የማስበው።